ትኩረት በአፍሪካ በታንዛኒያ 24 ሚሊዮን መራጭ ሕዝብ በነገ ዕለት በሀገሪቱ በሚካሄደው ፕሬዝደንታዊና ምክር ቤታዊ ምርጫ ላይ ድምፁን እንዲሰጥ ወደ የምርጫ ጣቢያዎች ተጠርቷል። ከወዲሁ ግልጽ የሆነ አንድ ጉዳይ ከምርጫው በኋላ ታንዛኒያ አዲስ ፕሬዝደንት እንደሚኖራት ነው ምክንያቱም በአፍሪካ ባሉት ብዙዎቹ ፕሬዝደንቶች አንጻር የታንዛኒያው ፕሬዝደንት ጃካያ ኬክዌቴ የሀገሪቱን ህገ መንግስት በመጣስ ለሶስተኛ የስልጣን ዘመን ለመወዳደር እቅድ የላቸውም። በታንዛኒያ የመድብለ ፓርቲ ስርዓት እንደ አውሮፓውያን ዘመን አቆጣጠር በ1995 ዓ ም ከተዋወቀ ወዲህ ከተካሄዱት ምርጫዎች ሁሉ የነገው ፕሬዝደንታዊ ምርጫ በምህፃሩ ሲሲኤም በሚል መጠሪያ ለሚታወቀውና እንደ አውሮፓውያን ዘመን አቆጣጠር ከ1977 ዓ ም ወዲህ በስልጣን ላይ ለሚገኘው ለገዢው ቻማ ቻ ማፒንዱዚ ወይም በዘረፋ ትርጉሙ ለአብዮታዊው ፓርቲ አዳጋች እንደሚሆን ይጠበቃል ምክንያቱም በገዢው ፓርቲ ውስጥ ባለፉት ወራት የተፈጠሩ ውዝግቦች ቁጥራቸው ትንሽ የማይባሉ ከፍተኛ የፓርቲው አባላት ፓርቲውን ለቀው እንዲወጡ እያደረጉ ሲሆን፣ የተቃዋሚ ቡድኖች በዚሁ አጋጣሚ በመጠቀም ቅር የተሰኙትን የገዥውን ፓርቲ ለቀው የወጡትን ፖለቲከኞች ወደ ጎራቸው በደስታ ተቀብለዋል። በታንዛኒያ ፕሬዝደንታዊ ምርጫ ላይ ስምንት እጩዎች በተወዳዳሪነት ቀርበዋል። ከእጩዎቹ መካከልም በሀገሪቱ ታሪክ ውስጥ ለመጀመሪያ ጊዜ አንዲት ሴት ተወዳዳሪ ይገኙበታል። እያም ቢሆን ግን ስድስቱ በሀገሪቱ ሕዝብ ዘንድ ያን ያህል እውቅና የላቸውም። ከሁለት ወር የምርጫ ዘመቻ በኋላ ብዙ የፖለቲካ ታዛቢዎች እንደሚገምቱት ፕሬዚደንት ጃካያ ኪክዌቴን ለመተካት ጠንካራው ፉክክር የሚካሄደው በሁለት እጩዎች መካከል ብቻ ይሆናል። የመጀመሪያው የገዢው ቻማቻ ማፒንዱዚ ሲሲኤም ፓርቲ እጩ ጆን ማጉፉሊ ናቸው። ማጉፉሊ የቀጣዩ መንግስት ፕሬዝደንት ሆነው ቢመረጡ እንደሚያከናውኗቸው ከገለጿቸው ተግባራት መካከል በተለይ በሀገሪቱ በሚታየው ሙስና አንጻር ቁርጠኛ እርምጃ የሚወስዱበት ድርጊት አንዱ እንደሚሆን በምርጫ ዘመቻቸው ወቅት ቃል ገብተዋል። በሀገሪቱ መንግስት ውስጥ ገንዘብ የሚሰርቁ ጥቂት ሙሰኛ ባለስልጣናት አሉ። እነዚህም ባለስልጣናት ልነግራቸው የሚፈልገው ሕጉን ተከትሎ መስራት እንዳለባቸው እና ቃለ መሐላ እንደፈጸምኩም የሙሰኞችን ጉዳይ የሚመለከትና ወዲያውኑ ወደ ወይኒ የሚልክ አንድ ልዩ ፍርድ ቤት እንደማቋቁም ነው። ያለፉት 20 ዓመታትን የካቢኔ ሚኒስትር ሆነው ያገለገሉት ጆን ማጉፎሊ ምንም እንኳን ታታሪና ጠንካራ አቋም ያላቸው በመሆናቸው ቢታወቁም በገዢው ፓርቲ ውስጥ ተሰሚነታቸው ያን ያህል ባለመሆኑ አሁን የቻማ ቻማ ፒንዱዚ ፓርቲ ፕሬዝደንታዊ እጩ ሆነው መመረጣቸው ብዙዎችን አስገርመዋል። የማጎፎሊ እጩነት ፖለቲካዊ ስህተት ነው ያሉ አንዳንድ የፓርቲው አባላት ይሄው ሁኔታ ምናልባት የገዢውን ፓርቲ በስልጣን ላይ የመቆየት እድል አደጋ ላይ ሊጥለው እንደሚችል ሰግተዋል። ጉቦኝነትን፣ ድህነትንና ስራ አጥነትን መታገል እንዲሁም በመሬት ጥያቄዎች ሰበብ ለቀጠሉት ንትርኮች መፍትሄ ማስገኘት የተሰኙት ጉዳዮች የተቃዋሚ ቡድኖች በምርጫው ዘመቻ ወቅት ያነሷቸው ዋነኛ ነጥቦች ናቸው። በአሁኑ ምርጫ የተቃዋሚ ቡድኖች ለመጀመሪያ ጊዜ በአንድ ፕሬዝደንታዊ እጩ ላይ ማለትም በኤድዋርድ ሎዋሳ እጩነት ላይ በመስማማት አንድ ህብረት ፈጥረዋል። ሎዋሳ እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2008 ዓ ም ድረስ የሀገሪቱ ጠቅላይ ሚኒስትር ነበሩ። ይሁንና ሎዋሳ የሙስና ወቀሳ በቀረበባቸው ጊዜ ወቀሳውን በጥብቅ በማስተባበል የጠቅላይ ሚኒስትርነቱን ስልጣናቸውን እለቀዋል። ይህንን ተከትሎም የገዥው ቻማቻ ማፒንዱዚ ፓርቲ አባል የነበሩት ሎዋሳ ለፕሬዝደንታዊው ምርጫ የፓርቲያቸው እጩ ሆነው ለመቅረብ ባለፈው ሐምሌ ወር ባደረጉት ፉክክር በጆን ማፉጉሊ በተሸነፉበት ጊዜ ከፓርቲው ለቀው በመውጣት የተቃዋሚውን ጎራ ተቀላቅለዋል። ሎዋሳ አሁን አራት ዋነኛ የታንዛኒያ ተቃዋሚ ፓርቲዎች ብሎም ቻዴማ፣ ኤንሲሲአር ማግዊዚ፣ የተባበረው የሲቪክ ግንባር በምህፃሩ ሲዩኤፍ፣ እንዲሁም የህዝብ ህገ መንግስታዊ ህብረት በምህፃሩ ኤንኤልዲ የተጠቃለሉበትን ህብረት በመምራት ላይ ይገኛሉ። ሎዋሳ በምርጫው ዘመቻ ወቅት ትልቅ ትኩረት ካሳረፉባቸው ጉዳዮች መካከል ለሁሉም የታንዛኒያ ሕዝብ የተሻለ የትምህርት ዕድል መስጠት የተሰኘው ርዕስ ነበር። በመጀመሪያ መንግስት ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ ትምህርት በነፃ የሚሰጥበትን አሰራር ማረጋገጥ አለበት። ማንም መጥቶ ይህንን ማድረግ አንችልም ብሎ ሊነግረኝ አይገባም። ይህን ማድረግ እንችላለን። ጥቅም ለሌላቸው ነገሮች ብዙ ገንዘብ ነው የምናጠፋው። ስለዚህ ለልጆቻችን ስንል ገንዘቡን በትክክለኛ መንገድ ጥቅም ላይ እናውለው። ምንም እንኳን ታንዛኒያ ጉልህ የኢኮኖሚ እድገት ብታስመዘግብም ብዙዎቹ የሀገሪቱ ዜጎች ከዚሁ እድገት ተጠቃሚ አልሆኑም። በብዙዎቹ ድሆችና በጥቂቶቹ ሀብታም ታንዛኒያውያን መካከል ልዩነቱ በየጊዜው እየሰፋ ነው የሄደው። የኮሬንቲ አቅርቦት አሁንም እየተወሰነ ነው። የጤናውን የትምህርት የግብርናና የመጓጓዣውን ዘርፎች ለማሻሻል ግን ተጨማሪ የኮሬንቲ አቅርቦት አስፈላጊ እንደሆነ ይገኛል። ዴሞክራሲያዊውን ስርዓት ከተከሉት አፍሪቃውያት ሀገራት መካከል ቀዳሚ በምትባለዋ መረጋጋት በሰፈነባት ታንዛኒያ ውስጥ በምርጫው ዋዜማ ውጥረት ይታያል። በተጭበረበረ የምርጫ ሂደት የሚገኝ ውጤት በሀገሪቱ ሁከት እንዳይቀሰቅስ ብዙዎች ሰግተዋል። ከዚህ በተጨማሪም ብሔራዊው አስመራጭ ኮሚሽን ሰሞኑን አንዳንድ የፖለቲካ ፓርቲዎች የወጣት ቡድኖቻቸውን ወደ ሚሊሻ ክንፎች ለመቀየር ሳያቅዱ እንዳልቀሩ መረጃ እንደደረሰው የገለጸበት ድርጊት የህዝቡን ስጋት ማጠናከሩ አልቀረም። እርግጥ ፓርቲዎቹ ይህን አባባል አስተባብለዋል። ይሁን እንጂ የፖለቲካ ተንታኙና ደራሲው የታንዛኒያ ዜጋ አቲሎ ታጋሊሌ ማስተባበያውን አብዝተው ይጠራጠሩታል። አይ እንዲህ አይነቶቹን የሚሊሻ ቡድኖች በመጀመሪያ ያቋቋመው አረንጓዴዎቹ ዘቦች ያላቸውን ሚሊሻዎች ያደራጀው ራሱ CCM ነው። ሌሎች ፓርቲዎችም ይህን በመከተል የተባበረው ሲቪክ ግንባር ሰማያዊ ዘቦች፣ ቻዴማ ደግሞ ቀዮቹ ዘቦች የተባሉትን ቡድኖች አቋቁመዋል። በአጭሩ እነዚህ ቡድኖች አደገኞች ናቸው። ምክንያቱም ፓርቲዎቹ ቡድናቱን በምርጫው ዕለት ሁከትን ለመቀስቀስ ተግባር ሊጠቀምባቸው ይችላሉ። ከዚህም በተጨማሪ ደግሞ ግልጽ መሆን ያለበት ጉዳይ የሚሊሻዎቹ ቡድኖች ሕጋዊ እውቅና ያላገኙ መሆናቸው ነው። ንዑሱ የጸጥታ ስጋት በታየበት ባሁኑ ጊዜ ተሰናባቹ የሀገሪቱ ፕሬዚደንት ጃካያ ኪክዌቴና የሃይማኖት መሪዎች ምርጫው በሰላማዊ ሁኔታ እንዲካሄድ ጥሪ አሰምተዋል። ታንዛኒያውያን በነገ ዕለት ከፕሬዝደንታዊ ምርጫ ጎን ለጎንም ብሔራዊውን ምክር ቤትና የአካባቢ መስተዳድሮችንም ይመርጣሉ። ከዚህ በተጨማሪም የከፊል ራስ ገዟ የዛንዚባር ደሴት ነዋሪዎች ከአጠቃላዩ የታንዛኒያ ምርጫ ጎን አዲስ የዛንዚባር ፕሬዝደንትና ምክር ቤት ይመርጣሉ። በታንዛኒያ በአጠቃላይ ለውጥ እንዲኖር በአሁኑ ጊዜ ከፍተኛ ፍላጎት ይታያል። ይሁንና ጥያቄው የተቃዋሚ ፓርቲዎች ህብረት እንደ አውሮፓውያን ዘመን አቆጣጠር ከሰባኛዎቹ ዓመታት ወዲህ በሀገሪቱ ፖለቲካ ላይ ጠንካራውን ቦታ ይዞ ሲጓዝ የቆየውን ገዢውን የቻማቻ ማፒንዱዚን ፓርቲ ከስልጣን ኮርቻ ላይ ማንሳቱ ይሳካለታል ወይ የሚለው ነው። ይህ እውን ከሆነ የቻማቻ ማፒንዱዚ ፓርቲ በምርጫ ሳጥን ከስልጣን የተወገዱትን በዛምቢያ የዶክተር ኬኔት ካውንዳ የተባበረውን ብሔራዊ የነፃነት ፓርቲ በማላዊ የዶክተር ሄስቲንግ ካሙዙ ባንዳ ኮንግረስ ፓርቲ እንዲሁም በኬንያ የአፍሪቃውያን ብሔራዊ ህብረት ፓርቲን የመሳሰሉትን የነፃነት ፓርቲዎች ጎራ ይቀላቀላል። የታንዛኒያ ህገ መንግስት በሚፈቅደው መሰረት ሁለት የስልጣን ዘመናቸውን ያጠናቀቁት ፕሬዝደንት ጃካያ ኪክዌቴ የህዝብን ተቃውሞ በመርገጥ ለሶስተኛ የስልጣን ዘመን በተመረጡት በቡሩንዲው አቻቸው ፒየር እንኩሩንዚዛ አንጻር ወይም ለሶስተኛ ጊዜ ለመወዳደር እየተዘጋጁ ነው በሚባሉት የሩዋንዳና የኮንጎ ሪፐብሊክ አቻዎቻቸው አንጻር፣ አዲሱ የታንዛኒያ ፕሬዝደንት ቃለ መሐላ እንደፈጸመ ስልጣናቸውን ይለቃሉ።